ዮሐንስ፣ ባህር ዳር በአንድ ሆቴል ላይ ፍንዳታ እንደደረሰ የሚያወሩ መረጃዎችን ከማህበራዊ መገናኛዎች ተመልክተን ነበር። ምንድነው የደረሰው ጉዳት? በትክክል የሰማኸው ነገር አለ? ይህንን ነገር እኔም እንደዛው ሰምቼ ለማጣራት ጥረት አድርጌ ነበረ። አንድ ነዋሪ ሲነግሩኝ ፍንዳታ ተሰማ፣ በአብዛኛው የሕዝብ መሸበር ነበረ። ከዛ ደግሞ ለማጣራት አንዳንዱም እንቅስቃሴ በምናደርግበት ጊዜ አካባቢው በፖሊስ በፌዴራል ፖሊስ፣ በክልሉ ፖሊስ፣ በፈጥኖ ድራሽ እንዲሁም የመከላከያ ሰራዊት አባላት አካባቢውን አጥረውት የመኪና አጋጋታ እንቅስቃሴዎች እንደነበሩና ወደዛ ሰው ማለፍ እንደማይቻል ግራንድ ሪዞርት እና ስፓ በሚባል ሆቴል ውስጥ ነው ነበረ የሰማሁት እና ለማጠራጠር የታርግ ነበረ። የሆቴሉ ዋና ስራ አስኪያጅ አቶ ብዙአየሁንም አነጋግራቸው ነበረ። ሆቴል ውስጥ አይደለም ፍንዳታው የደረሰው፣ ከግቢው ውጭ ያለው የእግረኛ መንገድ አካባቢውን አውቀዋለሁ እና ሰፋ ያለ የእግረኛ መንገድ አለ። በዛ አካባቢ ነው የተፈጠረው ነው ያለ። ምናልባት ዮሐንስ አደጋው እንግዲህ የተባለው ፍንዳታ ሆቴሉ ላይ ካልሆነ የደረሰው ከአቅራቢያውም ቢሆን ሰው ላይ የደረሰ ጉዳት አለ ወይ? ስለደረሰ ጉዳት የሰማው ነገር አለ፣ የደረሰ ጉዳት ካለ ብዬ የሆቴሉ ስራ አስኪያጅን ጠይቄያቸው ነበረ። ምንም አይነት በሰው ላይ የደረሰ ጉዳት የለም። የእግረኛ መንገድ ላይ ነው የፈነዳው ና ምናልባትም በአካባቢው የሚንቀሳቀስ ሰው አልነበረም ማለት ነው። አጋጣሚ በሰው ላይ ጉዳት እንዳልደረሰ ነው ያረጋገጡልኝ። እንግዲህ ፍንዳታው ደረሰ የተባለው ትናንት ማምሻውን ነው በኢትዮጵያ አቆጣጠር ከምሽቱ አንድ ሰዓት በኋላ። ምናልባት ፍንዳታው በማን እንደደረሰ ና መነሻው የታወቀ ነገር አለ ወይ? ከክልሉ መንግስትም ሆነ ከሚመለከተው አካል መረጃ አግኝታ ይሆን ምናልባትም ኃላፊነት የሚወስድ ወይም በጥርጣሬ የታሰረ ሰውም ካለ በእርግጠኝነትም የደረሰ ጉዳት መኖር አለመኖሩ ከሆቴሉ ስራ አስኪያጅ በፊት የመንግስት አካላት ነበረ ለማነጋገር ጥረት ያደረግኩት የክልሉ የመንግስት ኮሚኒኬሽን፣ እንዲሁም የፌዴራል የመንግስት ኮሚኒኬሽን ከሚኒስትሩ ጀምሮ እስከ ምክትሉ እና ከዛ በታችም ያሉ ባለስልጣናት የኮሚኒኬሽን ኃላፊዎችን ለማግኘት ጥረት አድርጌ ነበረ። እንግዲህ አብዛኛዎቹ ስብሰባ ላይ ነው ያሉት። ያው እንደምታውቁት መረጃ እዚህ ሀገር በጣም አስቸጋሪ ሆኗል። እንደዚህ አይነት ነገሮች ሲኖሩም ስብሰባ ላይ ነን የሚል እለታዊ መልስ፣ በጣም አሰልች የሆነ መልስ ነው የምናገኘው። ሁሌ አሁን የሚያጋጠመን ይሄኛው ነው እና ስብሰባ ላይ ነን በማለታቸው ከመንግስት ወገን መረጃ ማግኘት አልቻልኩም። በጣም አመሰግናለሁ ዮሐንስ ለሰጠህን ማብራሪያ። እግዜር ይስጥልኝ። ዮሐንስ ገብረ እግዚአብሔር ከአዲስ አበባ። እኔም አመሰግናለሁ።